ጋቢና ቪኦኤ፣ ጋቢና ቪኦኤ፣ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማ እግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር በጋቢና አብረናችሁ እንቆያለን። ሰላም እንደምናመሻችሁ የምሽት እናሳውቃችሁ በግ አመራር ቦታ ጉልህ ስፍራ የነበራቸው አቶ በረከት ስምኦን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምፅ ሬዲዮ ገለጹ። እንዱ ከየሚዲያ ሚዲያ እናንተ እንዳያቸው የምናፈሱ ወይ ካልሆኑ ና የእውነት መሆኑን ምንም የደረሰ ነገር የለም። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከመገናኛ ብዙሀን ከመስማታቸው ውጭ የተረጋገጠ መረጃ ለቢሮቸው አለመድረሱን ተናግረዋል። በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሁፍ ክስ ቀርቦበትና የሶስት አመት እስራት ተፈርዶበት በዝዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በትላንትናው እለት ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል። እናት የድኛዋ ገፋ ነው ከሰባ አመት በላይ ይሆናለች እና በዚህ ሶስት አመት ውስጥ ምንም ነገር ሲያስፈጠር ተፈትቼ ሷም በገና ማግኘቴ ማግኘቴ ተመስገንን እንኳን ለቤትህ ለቤተሰቦች ይህንም ለማየት አበቃ እንላለን። ሙሉ ቃለ መጠይቁን ይዘናል። በዋሽንግተን ዲሲና አጎራባች ግዛቶች ሜሪላንድና ቨርጂኒያ ነዋሪ የሆኑ ቁጥራቸው ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጋራ የጡት ካንሰር ህሙማንን በማሰብ የአጭር ርቀት ሩጫና የእግር ጉዞ ከትላንት በስቲያ ቅዳሜ እለት አካሂደው ነበር። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን አላማ፣ ማንም ሴት ልጅ ራሷን መፈተሽ። በቨርጂኒያ አሌግዛንድሪያ ከተማ በተካሄደው የእግር ጉዞ ላይ የተገኙ ተሳታፊዎችና ህሙማኑን ነበር ያስደመጥናችሁ። ሁሉንም ቆየት ብለን የምንመለስበት ይሆናል። ጊዜ ከበቃን ደግሞ ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቅዳሜ ዕለት ሶማሊያ መዲና ሞቃዲሾ ውስጥ ቢያንስ 276 ሰው የተገደሉበትን ከባድ የቦምብ ፍንዳታ የጽንፈኛ ቡድን አልሸባብ የቀድሞ መሪ አወገዘ። የቀድሞ የአልሸባብ ምክትል ኤሚር የነበረው ሙክታር ሮቦ ዛሬ ሰኞ ለቁስለኞች ደም ለመለገስ በተገኘበት በሞቃዲሾ መዲና ሆስፒታል በሰጠው ቃል ጥቃቱ እጅግ አሳዛኝ አረመናዊ ተግባር ነበር ሲል ገልጾታል ጥቅስ ይህ ተግባርን የፈጸሙ እጃቸው ያለበት ሁሉ የሙስሊም ደም ማፍሰስና ንስሐ መግባት አለባቸው። ንጹሐንን ገድለው ገነት አይገቡም ብሏል። ለዚህ በሶማሌ ታሪክ በአንድ ቦምብ ፍንዳታ በተገደሉ ሰዎች ብዛት ከምንጊዜውም የከፋ ለሆነው ፍንዳታ ኃላፊነት የወሰደው ወገን የለም። የሶማሊያ መንግስትና የሽብርተኝነት ጉዳይ ባለሙያዎች ግን የአልሸባብ ስራ እንደሆነ አጥብቀው ያምናሉ። የሶማሊያ መንግስት የሶስት ቀን ብሔራዊ ሀዘን እንዲያደርግና የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም አውጇል። የሶማሊያ ፕሬዚዳንት አብዱላሂ ፈርማጆ ጥቃቱን አረመኒያዊ ሲሉ ገልጸውታል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥቃቱን በእጅጉ ያወገዘው ነው እንግዲህ የዛሬ የያዝንላችሁ ዜና። ቀጣዩ ደግሞ አፍጋኒስታን ውስጥ በታሊባኖች ተማርኮ ለአምስት ዓመታት ቆይቶ በእስረኛ ልውውጥ የተለቀቀው የዩናይትድ ስቴትስ ጦር ሰራዊት ሀምሳ አለቃ ሳጅን ቦው በርግዳል ምድቡን ጥሎ ሲሄድ ጓዶቹን ለአደጋ አጋልጧል ተብሎ በተመሰረተበት ክስ ጥፋተኛ ነኝ ሲል አመነ። ሰሜን ካሮላይና ራ ፎርት ብራግ ክፍለ ጦር ዛሬ ሰኞ ባስቻለው የጦር ፍርድ ቤት የቀረበው በርግዳል በጠላት ፊት ምድብ ጦርን ጥሎ በመሄድ እና በባህሪ ጉድለት የቀረቡበትን ክሶች ጥፋተኛ ነኝ ሲል አምኗል። የጠባይ ጉድለት የሚለው ክስ እስከ ዕድሜ ልክ እስራት በሚደርስ ፍርድ ሊያስቀጣ የሚችል ነው። የዩናይትድ ስቴትስ ዋ የካሊፎርኒያ ግዛት ለበርካታ ቀናት የእሳት ቃጠሎ ከተመቱት ወረዳዎች ለቀው እንዲወጡ ከተደረጉት ብዙዎቹ ነዋሪዎች ወደ አካባቢያቸው እንዲመለሱ ተፈቅዶላቸዋል። በስተመጨረሻም የኢራቅ የጦር ሰራዊት አጨቃጫቂዋ ኪርኩክ ከተማ በስተ ሰሜን ያለ ቁልፍ የአየር ሰፈርና የአውሮፕላን ጣቢያ መቆጣጠሩን ገለጸ። የምሽቱ ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜር እና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በኢህአዴግ አመራር ቦታ ጉልህ ስፍራ የነበራቸው አቶ በረከት ስምኦን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምጽ ሬዲዮ ገለጹ። የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከመገናኛ ብዙሃን ከመስማታቸው ውጭ የተረጋገጠ መረጃ ለቢሮቸው አለመድረሱን ተናግረዋል። ጉዳዩን ጽዮን ግርማ ተከታትላ የሚከተለውን ዘገባ ይዛለች። በኢትዮጵያ የመንግስት ስልጣኑን ላለፉት ሃያ ስድስት አመታት የተቆጣጠረው ገዢው ፓርቲ ኢህአዲግ ውስጥ ከቀዳሚዎቹ አመራሮች ውስጥ ተጠቃሹ ሰው ናቸው። አቶ በረከት ስምኦን ገዢው ፓርቲ አንዱ አካል የሆነው የበአዴን አመራርም ነበሩ። የመንግስት ስልጣናቸውን ከለቀቁ በኋላ ደግሞ በሚኒስተር ማዕረግ በኢትዮጵያ የፖሊሲ ጥናት የምርምር ማዕከል የኢንዱስትሪ ዘርፍ መሪ በመሆን ሲሰሩ ነበር። በተጨማሪም ላለፉት ሰባት አመታት በኢትዮጵያ ንግድ ባንክ የቦርድ ሰብሳቢ ሆነው ሰርተዋል። ምንጮቻችን እንደገለጹት አቶ በረከት ስምዖን አከታትለው ከነዚህ የኃላፊነት ቦታዎች ለመልቀቅ ጥያቄ አቅርበዋል። ቀደም ብለው ጥያቄ ያቀረቡት ከንግድ ባንክ የቦርድ ሰብሳቢነታቸው ሲሆን ተከትሎ ደግሞ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡት ጥያቄ ከፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪነታቸው ለመነሳት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ልንጮ ለእርሳቸው መስሪያ ቤት ይህን በተመለከተ የደረሰ ነገር የለም ብለዋል። እኛ ቬሪፋይድ የሆነ ትክክለኛ መረጃ በመንግስት በኩል ማስገባታቸውን የሚገልጽ አልደረሰንም። እንዶ ከየሚዲያ እናንተን እንዳያቸው የምናፈሱ ወሬ ካልሆኑ በስተቀር እና እውነት መሆኑን ምንም የደረሰን ነገር የለም። ለዶክተር ነገሪ ሌንጮ ለእኛም ምንጮቻችን ይህን በተመለከተ መረጃ እንደሰጡን በተጨማሪም በሀገር ውስጥና በዓለም አቀፍ መገናኛ ብዙሀን ድረ ገጾች ላይ ጭምር መዘገቡን አንስቼ ጠይቄያቸው ነበር። እንግዲህ እኔ አሁን እየነገርኩሽ ያለው በእኔ ጋር አልደረስም። ይሄ ትክክል መሆኑ ምናልባት የሚገባውም ሲሆን በእኛ ጽሕፈት ቤት አይደለም። ስራ መልቀቂያም የሚገባው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት አይደለም። መረጃዎች ደግሞ መንግስት እንዲነገርለት የሚፈለግ ወይ ደግሞ ግልጽ እንዲሆን የሚፈለግ አስፈላጊ የሆኑ መረጃዎች ጊዜውን ጠብቆ የሚሰጥ ነው መሆኑ እና መረጃው እኛ ጋር ቢደርስ የምንደብቅበት ምክንያት የለም። ነገር ግን የደረሰው የመንግስት አካል ካለ ደግሞ በምሱ በኩል ካገኛቸው ጥሩ ነው። እኛ ጋር ደግሞ እንደዚህ አይነት ነገር ካለ መረጃው ስደርስ ወይ በሚመለከተው አካል ራሱ የሚገለጽ ይሆናል። ይሄ ጉዳይ በሚመለከተው ኃላፊ እንዲሆን ማለት ነው። ያነጋገርናቸው ምንጮች አቶ በረከት በምን ምክንያት የስራ መልቀቂያ እንዳስገቡ አልነገሩንም። አቶ በረከት በገዢው ፓርቲ ውስጥ ቀደምት ከሚባሉት የፖለቲካ መሪነታቸው በተጨማሪ የማስታወቂያና የኮሚኒኬሽን ጉዳዮች ሚኒስትር በመሆን ሰርተዋል። ጉዳዩን በሚመለከት ከጠቅላይ ሚኒስትሩ ጽህፈት ቤትና ከአቶ በረከት ስሞን ለማጣራት ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በእስር ላይ የሚገኙት የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና ላይ የሚመሰከሩ የአቃቤ ሕግ ምስክሮች ስም ዝርዝር ለተከሳሽ እንዳይደርስ የፌዴሬሽን ምክር ቤት ወሰነ። ዶክተር መረራ ከታሰሩበት ከ11 ወራት በኋላ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት የእምነት ክህደት ቃላቸውን ሰጥተዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ጠነኛ ወንጀል ችሎት ዛሬ ረፋሉ ላይ እንደተሰየመ ስራውን የጀመረው በነ ዶክተር መረራ መዝገብ ላይ ነበረ። መዝገቡ ለዛሬ የተቀጠረውም አቃቤ ሕግ በተከሳሽ ዶክተር መረራ ጉዲና ላይ ያቀረባቸው ምስክሮች ማንነት ለተከሳሽ እንዳይገለጽ በሚለው ላይ የፌዴሬሽን ምክር ቤትን ውሳኔ ለመጠበቅ እንደነበረም ፍርድ ቤቱ አስታውቋል። ሲጠበቅ የነበረው ይኸው ውሳኔ ከምክር ቤቱ እንደተላከ የገለጸው ይኸው ፍርድ ቤት ከሳሽ አቃቤ ሕግ በተከሳሽ ላይ የቆጠራቸው ምስክሮች ዝርዝር ለተከሳሽ እንዳይሰጥ የፌዴሬሽን ምክር ቤት ውሳኔ መሆኑን በአጭሩ አስታውቆ የውሳኔውን ግልባጭ ሁለቱም ወገኖች ሊወስዱ እንደሚችሉ ገልጸዋል። የምስክሮቹ የስም ዝርዝር ለተከሳሽ የማይሰጠው ለምስክሮቹ ደህንነት ሲባል እንደሆነም ፍርድ ቤቱ አስረድቷል። በዚህ መዝገብ ከተዘረዘሩት ተከሳሾች መካከል በአካል ቀርበው የሚከራከሩት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ብቻ ሲሆኑ ከተያዙ ከ11 ወራት በኋላ ለመጀመሪያ ጊዜ ለፍርድ ቤቱ የእምነት ክህደት ቃላቸውን ጥፋተኛ አይደለሁም ሲሉ ሰጥተዋል። አቃቤ ከእርሳቸው ጋር ክስ የመሠረተባቸው ዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ጉዳያቸው በሌሉበት እንደሚታይ ፍርድ ቤቱ አስታውቋል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ደንበኛቸው ከዚህ በፊትም ሆነ ዛሬ ለተወሰኑ ደቂቃዎች እጃቸው በሰንሰለት ታስረው እንደነበረ ይህም ደንበኛቸው ካለባቸው የስኳር ሕመም ማኳያ ቁስል ቢፈጥር ጠንቁ ከፍተኛ እንደሆነ በመግለጽ ድርጊቱ እንዳይፈጸምባቸው አመልክተዋል። አክለውም ዶክተር መረራን የሚጠይቋቸው ሰዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ይህ እንዲነሳም ጥያቄ አቅርበዋል። ፍርድ ቤቱም ጥያቄያቸውን በጽሑፍ እንዲያቀርቡ በማዘዝ ውሳኔ እንደሚሰጥበትም ገልጿል። የዐቃቤ ህግ ምስክሮችን ለመስማት ለጥቅምት 24 ቀን 2010 ዓ ም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሑፍ ክስ ቀርቦበትና የሦስት ዓመት እስራት ተፈርዶበት በዝዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በትናንት በዚህ በሳምንቱ መጨረሻ ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል። ሦስት ዓመት ቁጥሩ ሲሰላ ቀላል ይመስላል ይላል፣ ለጨለማ ቤት ግን ብዙ ነው ብሏል። የወገብና የጆሮ ህመም አብሮት እንዳለና ዝዋይ ከተማ ውስጥ የሚገኘው ባቱ ሆስፒታል የተሻለ ሕክምና ያስፈልግሃል ብሎት እንደነበር ነገር ግን ያንን ለማግኘት እንዳልቻለ ገልጾልናል። ጽዮን ግርማ ከእስር ከተፈታ በኋላ አነጋግረዋለች። ተመስገን ደሳለኝ እንግዲህ ከሶስት አመት እስር በኋላ ተፈተህ ወጥተሃል። እንኳን በሰላም ከቤተሰቦች ጋር ተገናኘ። በሰላም ቆያችሁ ተመስገን አርብ ብለታ ትወጣለህ ተብሎ ሲጠበቅ ነበርና ሶስት አመትህ የሚሞላው አርብ ብለት ነው ተብሎ ስትጠበቅ ነበር እንዴት ነው ለምን አርብ አልወጣህም በምን አይነት አፈታት ወጣ ሁኔታውን እስቲ ንገረን ያው አርብ ብለታ ሶስት አመት እንደምጨርስ የተቋቋሚ ያውቃል ሁላችሁም እናንተም የእናንተ ሚዲያ መቼ እንደተፈረደብኝ ስለሚያውቅ የተዘገበ ጉዳይ ነው በሁሉም የሚታወቅ ነበረ ነገር ግን ያው አልጨረስክም አሉም ሶስት አመት ጨርሻለ ውሳኔ እጨርሻለሁ ብላቸው አይ ሶስት አመት ፍርድ ቤት የፈረደብን የጨረስከውን፣ ሌላውን አልጨረስከውም ብለው የማላገጥ መሰለህ ነው የሄደው። በምን አይነት መልኩ ነው ዛሬ የወጣኸው? ዛሬም ምንም ማውቅ ነገር የለም። ወደ ሶስት ሰዓት ተኩል አካባቢ ጓጠኝና ጨርሰዋል ሚታሉ። ከሁለት ቀን በፊት ነበር የጨረስኩት ብላቸው አይ መጨረስ አለመጨረስን ፍርድ ቤት ሰው ያለ ነው ዛሬ ወስነው ነው ታሉ ተመስገን እንግዲህ፣ እስር ቤት በነበረህ ቆይታ ህመም እንደነበረና ሕክምና ማግኘት እንደማትችል በተደጋጋሚ ሲገለጽ ነበር። እኛም ስንዘግበው ነበረ። አሁን የጤና ሁኔታ ምን ይመስላል? አሁን ወገቤና ዞሬ ላይ ፍተኛ ነ ስመመጥ በተለይ የወገቤ ከዚህ ቀደም ከተማው እዛ ዙያ ከተማ ላይ ያለ ባፎ ሆስፒታል ዙ ራጅ ተነስቼ መላቀቅ መንሸራተትና እብጠት ይታያል። እና ይሄ አደገኛ ችግር ነው የተሻለ ህክምና ማግኘት አለብህ ብለው ነበር። ያው የተሻለ ህክምና ሳላግኝ ከልቻለ። እንግዲህ አሁን በቀጣይ መቼም ከወጣህ የተሻለ ህክምና የምታገኝበት መንገድ ይኖራል ብለን እንገምታለን። ምን ተሰማህ? መፈታትህ፣ አሁን ያለህ ስሜት ምንድን ነው? ሶስት አመት ምናልባት ጥሩ ትንሽ ሊመስል ይችላል፣ ግን እስር ቤት ውስጥ በተለይ ጭለማ ቤት ሆኖ ሲታሰር በጣም ብዙ ነው እና ከዛ በኋላ ደግሞ እናቴ እድሜዋ ይገፋ ነው ከሰባ አመት በላይ ይሆናለች ና በዚህ ሶስት አመት ውስጥ ምንም ነገር ሳይፈጠር ተፈትቼ ሰውን በገና ማግኘቴ ማግኘቴ ከፍ ያለ ደስታ ሰንቶኛል። ከዛ ተረፈ ያለውን ነገር ብዙም የሚገለጽ አደለም። በጣም እናመሰግናለን ጋዜጠኛ ተመስገን ደሳለኝ እንኳን ለቤተ ሀበቃ እያለን እንግዲህ እስር ቤት ብዙ ታሪኮች ይኖሩታልና በቀጣይ ሰፋ ባለ ውይይት በአሜሪካ ድምጽ እንደምናገኝ ተስፋ አድርጋለሁ ለዛሬው መልካም ቀን በጣም አመሰግናለሁ የተመስገንን መፈታት ተከትሎ አለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተመራማሪ አንጀላ ኮንታል በማህበራዊ ገጻቸው የጋዜጠኛ ተመስገንን መፈታት ከገለጹ በኋላ እስክንድር ነጋና ሌሎች በጣም በርካታ ጋዜጠኞች በኢትዮጵያ በእስር ላይ ይገኛሉ የኢትዮጵያ መንግስት እነርሱንም ከእስር ሊፈታ ይገባዋል ብለዋል አሁን ከንጋቱ ከምሽቱ ሃያ አራት ሰዓት ሆኗል። ዘናና ሰማለን። በቅድሚያም የልቤን ዜማ ዘናና ሰማለን። በቅድሚያም የልቤን ዜማ ሌላኛው ዜና ችግር ዋነኛ ነው።

የነትሮ ልጅ ዘገባው አየር ከጨመረ ዲጄ ፋትሱን እናመሰግናለን። በያዝነው የጥቅምት ወር በዓለም አቀፍ የጡት ካንሰር እና የሚያስከትላቸውን ችግሮች የሚታሰብበት ወር ነው። ይህንኑ ተንተርሶም በዋሽንግተን ዲሲና አጎራባች ግዛቶች ሜሪላንድና ቨርጂኒያ ኗሪ የሆኑ ቁጥራቸው ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን የአጭር ርቀት ሩጫና የእግር ጉዞ ከትናንት በስቲያ ቅዳሜ ያካሂደዋል። መስታወት አረጋው በስፍራው ተገኝታ ነበር። የአልፋ የጡት ካንሰር ህሙማን መርጃ ድርጅት በየዓመቱ በጥቅምት ወር ይህንን አጭር ርቀት ሩጫና የእግር ጉዞ ሲያዘጋጅ ለአምስተኛ ጊዜ መሆኑ ነው። በዚህ ዓመታዊ ዝግጅት ላይ ከሚሳተፉትና ለጡት ካንሰር ህሙማን ድጋፍ በማድረግ ከሚሰሩ ድርጅቶች የሚሰበሰበው ገንዘብ በኢትዮጵያና በኤርትራ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። አቶ ንጉሴ ገብረ ማርያም በቨርጂኒያ ነዋሪ የሆኑ አዛውንት ናቸው። አቅሜ በቻለው ለህሙማኑ ከጎናቸው መሆኔን ለማሳየት ነው የተገኘሁት በማለት ነበር የገለጹልን። ታላላቅ እህቶቼ ኢትዮጵያ ውስጥ በነበርኩ ጊዜ በብረስ ካንሰር አልፈዋል። ማለት የኔ 16 17 ዓመት በነበርኩ ጊዜ እና በቤተሰባችን በጣም ኪለር ዲዚዝ መሆኑን እናውቃለን። አንድም እነሱን ለማስታወስ ነው የምሮጠው። ሁለተኛም ጓደኛ ኦርጋናይዝ ያደረገችበት እንትን ስለሆነ እሱንም ሰፖርት ለማድረግ ነው ኤቭሪ ይር ምሮጠው። ምህረት ተስፋዬ በጡት ካንሰር ህመም ለአመታት ሕክምናን በመከታተል ከህመሙ አገግማለች። እሷ ያለፈችበትን መረጃን በመስጠት የበኩሏን ጥረት በማድረግ ላይም ትገኛለች። ጡቴ ላይ ስነካው ትንሽ ያበጠ ነገር ተሰማኝ። ና ዶክተሮች ጋር ሲሄድ ያው አልትራሳውንድን ባዮፕሲም ተደርጎ ብረስት ካንሰር እንዳለኝ እንደዛ ነው ያወቅኩት ማለት ነው። እና በጣም ያስደነግጣል። የምታስቢው ነገር አይደለም። ያንግ ሰው ላይ ብዙ ኤክስፔክት ያደረጉትም ፋሚሊ ስትሪም መጀመሪያ ትሪትመንት የተደረገው ካንሰሩም ትልቅ ስለነበረ ሰርጀሪ ከመደረጌ በፊት ኪሞቴራፒ ያስፈልጋል ተባልኩ። ወደ ሶስት ወር የሚሆን ኪሞቴራፒ ያደረግኩኝ ማለት ነው። ከዛ ቱመሩ ሽሪንክ ሲያደርግ ቱቴን ሁለቱንም ማለት ነው ሰርጀሪ ያደረግኩኝ። አንዱ ላይ ነበረ ግን እንደ ፕሪቨንታቲቭ ሜዥር እንዲሆን ደግሞ አንደኛውንም በራሴ ፍላጎት ማለት ነው እሱንም አስወጣሁት አርቲፊሻል ወዲያው አደረጉልኝ ሰክሰስፉል ነበረ እግዚአብሔር ይመስገን ትሪትመንት ከዛ ወዲያ ደግሞ እሱ ካገገምኩኝ በኋላ ከሰርጀሪው ራዲዬሽን ትሪትመንት ደግሞ ፎር አባውት ሲክስ ዊክስ የሚሆን ኤቭሪ ዴይ ራዲዬሽን ትሪትመንት አደረግኩኝ ማለት ነው ከዛ ወዲያ የሚወሰድ መድኃኒት አለ ፎር ፋይቭ ዪርስ እሱን መውሰድ ጀመርኩኝ ና እንደዛ ነበር ትሪትመንቱ ያው ብዙ ነው መንገዱ ከባድ ነው ግን ከእግዚአብሔር ጋር ባለሽ እምነት ሰፖርት ግሩፕም ጓደኛም ፋሚሊም በጣም ማተር ያደርጋልና ተስፋ ሳት ቆርጪ፣ ለምን እኔ እንደዚህ ሆነብኝ ሳቲ ወደፊት ስትል ማለት ደግሞ እግዚአብሔርም ያገዛል። አንደኛው ቀጥሎ ሁለተኛው አደገኛ እየገባ ነው። በዘንድሮ በአጭር ርቀት ሩጫና የእግር ጉዞ ላይ ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ተገኝተው ነበር። በህመሙ ዙሪያ የሰሩ የጤና ባለሙያዎች ምክሮቻቸውን ለግሰዋል። ቬሮኒካ ሙሴ የአልፋ የጡት ካንሰር መርጃ ድርጅት መስራች እና ስራ አስኪያጅ ናት። ከ350 በላይ ተሳታፊ እንደነበረ፣ ይሄ በጣም ትልቅ ተስፋ ነው ለእኛ ለሰርቫይቨሮች። ባለፉት አራት ዓመት ውስጥ በዚህ ይሄ ነው እንግዲህ ትልቁ የገንዘብ እርዳታ የምናገኝበት እና አላማችን ሞሞግራም ለኢትዮጵያና ለኤርትራ ታማሚዎች። ያው ዋናው የአልፋ ደግሞ አላማ በጊዜ በሽታው ማያዝ ነው እና ለመላክ በጣም ትልቅ ጥረት እያደረግን ነው። በጣም ብዙ ውጣ ውረዳ አለው። ለምሳሌ ኢትዮጵያ ውስጥ አዲስ መሆን አለበት መሳሪያውና በጣም ውድ ነው። እዚህም ካሉ ዶኖሮች ጋር እየተነጋገርን እና ቀጣይ ነው ይሄ እና ትልቁ ጎላችን ግን ለሁለቱም ሀገሮች ይሄንን መሞግራም መሳሪያ መላክ ነው ግን ይሄም እየተካሄደ በጎን ሌላውን ግን እዚህ ደግሞ ላሉን በዚህ በሽታ ለተጠቁ እህቶቻችን ኢንሹራንስ ሜዲካሉን ካቨር ያደርግላቸዋል ለምግብ ልጆች ላላቸው ለልጅ ጥበቃ፣ የቤት ክራይም በአቅማችን እዚህ ደግሞ ላሉት በሽታው ላይ አሁን በአሁኑ ሰዓት ትሪትመንት ለሚወስዱ ሴቶች ደግሞ እንረዳለን። እና ይሄ ሁሌ በየአመቱ የሚካሄድ ይሆንና የተወሰነ አማውንት ግን ዋናው አላማችን ትልቁ አላማችንና ግባችን ግን ይሄን ሞሞግራም ለኢትዮጵያም ለኤርትራ ለመላክ ነው እና አሁንም የዘንድሮን አሰባስበን በሚቀጥለው አመት ለመላክ ተስፋ አደርግ እናደርጋለን። ቬሮኒካ ስለ ጡት ካንሰር በግልጽ እርስ በእርስ መወያየት እንደሚገባ በመጨረሻ ትመክራለች። ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን አላማ ማንም ሴት ልጅ ራሷን መፈተሽ በሱ ነው እዚህ ሀገር ቁጥሩን የቀነሱት እና ሐኪም እና የሰውነታችን ለውጥ ሲነግረን ምልክት ነው እና ሄደን ሐኪም ቤት ወይም ደግሞ በዛ ጉዳይ ላሉ ሰዎች ማማከር እና ራስን መፈተሽ ግን ከሁሉም በላይ ሴት ልጅ ጹቷን ራስን መፈተሽ እና ማንኛውም ለውጥ ካለ ወደ ዶክተር ሐኪም ቤት ሄዶ መመርመር በሽታው ሳይገፋ መያዝ ቶሎ እርዳታ ማግኘቱ ይመረጣል። እና ራስን የእኛ ህዝብ ደግሞ ራስ ማስተማር በዚህ ጉዳይ ምንድን ነው? እንዴት ነው ራሴ ልጠነቀቀው የምችለው? እና ብዙ አይነት ኢንፎርሜሽኖች በተለይ አሁን አለ። እሱን እንዲከታተል አደርጋለሁ። ሌላው ደግሞ ኬርጊቨር ደግሞ ታሞያ ሰው እንትን ሲል የዛን የሰውን ስሜትና ፍላጎት ማዳመጥ መቻል። ምክንያቱም በዛ ሰዓት የዛ ሰው መንገድ በጣም ከባድ ነው። እና እሱን መከታተል ና አይዞ በርታ ነው የሚፈልገው እሱ ትልቁ ለእኔ የረዳኝና መዳኔ ትልቁ ምክንያት የሆነው ብዙ ከዛ አይዞሽ በርቺ የሚለውን እና ወጥቼ ደግሞ ከእህቶቼ ጋር ችግሬን በመወያየት ኢንፎርሜሽን በማግኘት ነው እና በዚህ ሂደት ላይ ላሉ ሴቶች እባካችሁ እዚህ ሀገር ላሉት ያው አርሊንግተን አለ ሲልቨር ስፕሪንግ ባለው የኢትዮጵያን ኮሚኒቲ ውስጥ ተሳተፉ መታችሁ አይዟችሁ አብረነን ብቻቸውን እንዳልሆኑ ጤነኛው ደግሞ ራሱን በመፈተሽ እንዲመረምር ራሱን ይመክራል። የጡት ካንሰር በዓለማችን በብዛት በሴቶች ላይ የሚከሰት ህመም ነው። በጊዜ ሕክምናን ካላገኘ ህይወትንም ሊያሳጣ የሚችል ህመም ነው። ለጡት ካንሰር ተጋላጭ የሆኑ ሴቶች ከ50 እስከ 72 ዕድሜ ክልል ላይ ያሉት እንደሆነ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ በጥናቱ አስቀምጧል። ከ40 እስከ 49 የዕድሜ ክልል ላይ የሚገኙ ሴቶች ተከታታይ ምርመራ ማድረግ እንደሚኖርባቸውም ይመክራል። የጡት ካንሰር ቁጥሩ ጎልቶ አይታይ እንጂ በወንዶች ላይም Congratulations. I see some kids coming in. Congratulations. Congratulations. ladies and gentlemen. You are now finishing the fifth annual Race for Every 5K Running Rock well event. You are a winner. Sua parede. ala bareda khia na birata si siama ma darat deme wale siar ge jala likena ba siar gachup pe esa damta na hawa kushage esa sajta intala bare da vale gir tu si gadda bhule na tik tu እንግዲህ የጋቢና ጉዟችን ተጠናቋል። በፌስቡክ አቶ የማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አድራጋውና ኖክ ሰማ ጊዜር ነን። ዝግጅታችንን በቴክኒክ ያቀነባበርልን ሞክቢል ያበሮ ነው። የጋቢናው ዲጄ ዲጄ ፋቱ ጋር በመሆን ጉዞቸው የሰመረ ይሆን እያልንሰናበታለን መልካም ምሽት። በነገው ጉዞ እንገናኝ ሙዚቃውን I scot, I scot, I got a man, I got a man, I got a man, I got a tala bare navirata anisitioya jindala si barbada